ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ የካቲት 16 2009 ዓ.ም ምርጥ ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበ ነን። ጤና ይስጥልን አድማጮች፣ እንደምናመሻቸው። እስካሁን ድረስ የያዝነው ፖሊሲ የነበረው በሰላም ይሄን የድንበር ውዝግብ ጉዳይ ለመጨረስ ድርድር ሀሳቦችን አስቀምጠን እጃችንን ዘርግተን በሰላማዊ መንገድ ይሄ ነገር እንጨርስ የሚል አምስት ነጥብ የሰላም የድርድር ነጥብ አቅርበን በተደጋጋሚ ጥሪ አቅርበናል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሁመራ ጉብኝታቸው ወቅት ከተናገሩት የተወሰደ ነው። ዜናም አለን በደቡብ አፍሪካ በስደተኞች ላይ የጥላቻ ጥቃቶች ማገርሸትና በዩናይትድ ስቴትስ የሪፐብሊካን ፓርቲው ተወካዮች የገጠሟቸው ተቃውሞዎች ላይ ያተኮሩ ዘገባዎችም አሉ። በሁለተኛው አጋማሽ ደግሞ በፕሬዚዳንት ዶናልድ ትራምፕ የውጭ ፖሊሲ ላይ የተቀናበረ ዘገባና መደበኛው ሳይንስ እና ቴክኖሎጂ ፕሮግራም ይቀርባሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። የፌዴራል ጠቅላይ አቃቤ ሕግ ዶክተር መረራ ጉዲናን ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማስወገድ ሙከራ አድርገዋል በሚልና ከአስቸኳይ ጊዜ አዋጁ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍ ወንጀል ከሰሳቸው። ከእርሳቸው ጋር ዶክተር ብርሃኑ ነጋና ጀዋር መሐመድ በተባሉ ግለሰቦች ላይ ተመሳሳይ ክስ መስርቷል። ኢሳት ወይንም ኢትዮጵያ ሳተላይት ቴሌቪዥንን እና ኦሮሞ ሚዲያ ኔትወርክ የተባሉ ድርጅቶችን ደግሞ በሽብር ወንጀል ከሷቸዋል። በዚህ ላይ ዝርዝር ዘገባ በዕለቱ አብይ ርዕስ ላይ ይኖረናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኤርትራ ጋር ያለውን ግንኙነት ለመወሰን ጥናቶች አድርገናል፣ በጥናቶቹ ላይ ጠንካራና ጥልቅ ውይይት ከተካሄደባቸው በኋላ በፖሊሲ ደረጃ ለሕዝቡ ይፋ ይደረጋል ብለዋል። ጠቅላይ ሚኒስትሩ በትግራይ ምዕራባዊ ዞን የሚገነባውን የሁመራ የተቀናጀ የግብርና ምርቶች ማቀናበሪያ ኢንዱስትሪ ፓርክ የመሰረተ ድንጋይ ባኖሩበት ወቅት ከአካባቢው ማህበረሰብ ጋር ባደረጉት ውይይት ላይ ነው ይህን የተናገሩት። ግርማይ ገብሩ የመንግስት ሚዲያን ጠቅሶ አጭር ዘገባ ልኮልን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በምዕራቡ የትግራይ ዞን ሑመራ ከተማ ውስጥ ከሚገኙ ነዋሪዎች ጋር ባደረጉት ውይይት ነዋሪዎቹ የተለያዩ ጥያቄዎች አቅርበውላቸው መልስ ሰጥተዋል። ከጥያቄዎቹ አንዱ ከኤርትራ ጋር ያለን ግንኙነት በሚመለከት ምንድን ነው እየታሰበ ያለው ይላል። ጠቅላይ ሚኒስትሩ ለቀረበው ጥያቄ መልስ ሲሰጡ መንግስት ከኤርትራ ጋር ለተፈጠረው ግጭት ለመፍታት እስካሁን ድረስ ይዟቸው የነበረውን ፖሊሲዎች ያስታውሳሉ። ከኤርትራ ጋር የተነሳው በተመለከተ እስካሁን ድረስ የያዝነው ፖሊሲ የነበረው በሰላም ይሄን የድንበር ውዝግብ ጉዳይ ለመጨረስ ድርድር ሀሳቦችን አስቀምጠን እጃችንን ዘርግተን በሰላማዊ መንገድ ይሄ ነገር እንጨርስ የሚል አምስት ነጥብ የሰላም የድርድር ነጥብ አቅርበን በተደጋጋሚ ጥሪ አቅርበናል። ሁለተኛው የያዝነው ፖሊሲ ማናቸውም አይነት ትንኮሳዎች በእኛ ላይ የሚያካሂድ ከሆነ ዓለም አቀፍ ሕግ በሚፈቅደው መሰረት ተመጣጣኝ እርምጃ መውሰድ አለብን የሚል ፖሊሲ አስቀምጠን ሄደናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከኤርትራ ጋር ያለው ግንኙነት እንዴት መፍታት እንደሚቻል ጥናት መካሄዱንና ጥናቱ ላይ ጥልቅ ውይይት እየተካሄደበት እንደሚገኝ ገልጸዋል። አሁን ጥናቶች ጨርሰናል። በእነዚህ ጥናቶች ላይ ተመስርተን ምን አይነት ፖሊሲ መከተል አለብን የሚል ጠንካራ እና ጥልቅ ውይይቶች እያካሄድን ያለንበት ደረጃ አለ። ጥናቱ በሚጠናቀቅበት ጊዜ እና ፖሊሲው በሚመለከተው አካል በሚገባ ውይይት ተደርጎ መስማማት ላይ ሲደርስ ይሄንን ፖሊሲ ህዝባችን የሚፈጽመው ስለሚሆን ለህዝቡ የምንገልጽበት ጊዜ ይኖራል ማለት ነው። ስለ ፖሊሲው ምንነት መቼና እንዴት ተግባራዊ እንደሚሆን ግን ዝርዝር ማብራሪያ አልተሰጠም። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። ከኢትዮጵያ ሶማሊያ ክልል፣ ኦሮሚያ አዋሳኝ ወረዳዎች እየገቡ ጥቃት የሚፈጽሙ ታጣቂዎች ጉዳይ እልባት እንዲሰጠው በክልሉ የሚንቀሳቀሱ ፓርቲዎች ጥሪ አቀረቡ። የኦሮሚያ ክልላዊ መንግስት በበኩሉ ጥቃት የሚፈጽሙ ሰዎች ማንነት በአስቸኳይ ጊዜ አዋጅ ኮማንድ ፖስት እንዲጣራ ከስምምነት መደረሱን ገልጧል። ታጣቂዎቹ የኢትዮጵያ ሶማሊያ ክልል መንግስትንም ሆነ የጸጥታ ኃይሉን እንደማይወከሉ አስታውቋል። ወደ ኋላ ላይ ዘገባ ይኖረናል። በዚህም ላይ የዘንድሮው ድርቅ አህጉሪቱን በሙሉና በተለይም ምስራቅ አፍሪካን ያጠቃ መሆኑን የጠቆሙት በኢትዮጵያ የዩኤስኤአይዲ ዳይሬክተር ዓለም አቀፉ ማህበረሰብ ይህን ከግምት ያስገባ ምላሽ ሊሰጥ እንደሚገባ ተናግረዋል። ዳይሬክተሯ ሌስሊ ሪድ ለአሜሪካ ድምፅ እንደተናገሩት ከተከሰተው ከፍተኛ ፍላጎት አንጻር ያለው አቅርቦት በእጅጉ ያነሰ ነው። በዚህም ላይ ዘገባለን ወደ ኋላ። የረዴት ድርጅቶች የአካባቢውን ህዝብ ያለምንም ችግር መድረስ ይችሉ ዘንድ መንግስት ሁኔታዎችን እንዲያመቻች በደቡብ ሱዳን የሚገኘው የተባበሩት መንግስታት ሚሽን አሳሰበ። ባለፈው ሰኞ የተባበሩት መንግስታት የእርዳታ ሰጪ ተቋማት ደቡብ ሱዳን ውስጥ የሚገኙ ሁለት ቀበሌዎች ረሃብ እንደገባባቸው አስታውቀዋል። የሚሽኑ ኃላፊ ዴቪድ ሺረር በሰጡት ቃል የእርዳታ አቅራቢዎች ወደ ተቸገረው አካባቢ መዝለቅ እንዲችሉ ሊጻፍላቸው የሚያስፈልገውን አንዳንድ የወረቀት ሥራ መንግሥት እያጓተተ መሆኑን ተናግረዋል። በተጨማሪም ወደሚረዱ አካባቢዎች በሚያደርሱ መንገዶች ላይ ፖሊሶች ቅስት መቆጣጠሪያ ኬላ፣ ልዩ ልዩ ነገር እያቆሙ መሆናቸውን እኒሁ ኃላፊ ተናግረዋል። ዓለም አቀፍ ማህበረሰብ በአስቸኳይ ካልደረሰላቸው በቀር 120 ሚሊዮን የሚሆኑ የአራት አገሮች ህዝቦች ከፋ ረሃብ ላይ ይወድቃሉ በማለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ትላንት ረቡዕ አስጠንቅቀዋል። ሁኔታው እጅግ አስፈሪ ነው በማለት ነበር ጉቴሬስ ሁኔታውን ለጋዜጠኞች የገለጹት። በሚሊዮኖች የሚቆጠሩ ህዝቦች በሞትና በህይወት መካከል መሆናቸውን የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊው በአሁኑም ወቅት ለህመም መጋለጣቸውንና ከብቶቻቸውን እያረዱ በመብላት እንዲሁም ለቀጣዩ ዓመት ያስቀመጡትን ምርት በመጠቀም ላይ ናቸው ብለዋል። ዋና ጸሐፊው በረሃብ ምክንያት ሞት አፋፍ ላይ ናቸው ያሏቸው አገሮች ከአፍሪካ ደቡብ ሱዳን፣ ሶማሊያና ሰሜናዊት ምስራቅ ናይጄሪያ ሲሆኑ አራተኛው ሀገር ደግሞ የመን ናት። ወደ አንድ መቶ ሺህ የሚሆኑ ሁለት የደቡብ ሱዳን ቀበሌዎች ገና ከአሁኑ ረሃቡን እየተጋፈጡ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ኢትዮጵያዊውን የአየር ኃይል ኮማንደር ሜጀር ጀነራል ተስፋ ኃይለ ሚካኤልን በድርጅቱ የአብዬ ጊዜያዊ ጸጥታ እዝ ኃላፊ አድርገው ሾሟቸው። አዲሱ ተሿሚ እንደ አውሮፓ አቆጣጠር ባለፈው ጥር 17 ቀን 2017 ዓ ም የሥራ ጊዜያቸውን የጨረሱትን ሜጀር ጀነራል ሐሰን ኢብራሂም ሙሳን ነው የሚተኩት። አንቶኒዮ ጉተረዝ ተሰናባችሁ ጀነራል ስለ አበረከቱት አስተዋጽኦና የሙያ ግዴታ አመስግነዋቸዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አዲሱ የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ቀጣዩ የሀገሪቱ ጠቅላይ ሚኒስትር እንዲሆኑ የነዳጅ ዘይት ኩባንያ ዋና ስራ አስኪያጅና የቀድሞ የረዴ ድርጅት ዳይሬክተር የነበሩትን ሐሰን አሊ ኬርን መርጠዋል። አሊ ኬር በመንገዳገድ ላይ የሚገኘውን የሶማሊያ ማዕከላዊ መንግስት የማጠናከርና በድርቅ ክፉኛ የተመታችውንና በሙስሊም ነውጠኞች የምትታመሰውን ሀገር የማረጋጋት ከባድ ኃላፊነት ይጠብቃቸዋል። አሊ ኬር ያለፉትን ሁለት ዓመታት ከመንፈቅ ያሳለፉት ለብሪታንያው ሶማ ኦይል ኤንድ ጋስ ኩባንያ የአፍሪካ ዳይሬክተር ሆነው በማገልገል ነው። አዲሱ ጠቅላይ ሚኒስትር አሊኬር በአርባኛው ዓመት የዕድሜ ክልል ውስጥ የሚገኙ ሲሆን ለሶማሊያ ፖለቲካ እንግዳ ናቸው። አንዳንድ በቅርብ የሚያውቋቸው ሰዎች ግን አሊኬር ከፍተኛ የመግባባት ችሎታ ያላቸውና ከአንዳንድ የአካባቢው መሪዎች ጋርም ጥሩ ግንኙነት እንዳላቸው ይናገራሉ። ሐሰን አሊኬር ካቢናቸውን ከመመስረታቸው በፊት ሹመታቸው በፓርላማው መጽደቅ ይኖርበታል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 16 2009 ዓ.ም ምሽት ፕሮግራም ነው።

አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ቀዳሚው አብይ ርዕስ ይሆናል። የፌዴራል ጠቅላይ አቃቤ ሕግ ዶክተር መረራ ጉዲናን ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማስወገድ ሙከራ አድርገዋል በሚልና ከአስቸኳይ ጊዜ አዋጁ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍ ወንጀል ከሷቸዋል ከእርሳቸው ጋር ዶክተር ብርሃኑ ነጋና ጀዋር መሐመድ በተባሉ ግለሰቦች ላይ ተመሳሳይ ክስ መስርቷል። ኢሳት ወይንም የኢትዮጵያ ሳተላይት ቴሌቪዥንና የኦሮሞ ሚዲያ ኔትወርክ የተባሉ ድርጅቶችን ደግሞ በሽብር ወንጀል ከሷቸዋል። መለስካቸውማ ዝርዝሩ ልኳል። ከአቃቢ ሕግ የክስ ማመልከቻ ለማስተዋል እንደሚቻለው ዶክተር መረራ ጉዲና፣ ዶክተር ብርሃኑ ነጋና ጀዋር መሐመድ በ1996 ዓ ም የወጣውን የወንጀል ሕግ የተለያዩ ድንጋጌዎችን በመጣስ የአድማ ስምምነት በማድረግ ሽብርና ሁከት በሀገር ውስጥ እንዲቀጥል መንግስታዊና መንግስታዊ ባልሆኑ ተቋማት ንብረት እንዲወድም ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማስወገድ ሁከትና ብጥብጥ እንዲፈጠር በተፈጠረው ሁከትና ብጥብጥ አመራር በመስጠት የተሳተፉ በመሆኑ በዋና ወንጀል አድራጊነት በፈጸሙት በህገ መንግስቱና ህገ መንግስታዊውን ስርዓት በኃይል ለማስወገድ ሙከራ ወንጀል ተከሰዋል ይላል። ከዚህ ባሻገር ደግሞ ዶክተር መረራ ጉዲናን ጠቅላይ አቃቤ ህግ በህዝብ ተወካዮች በአሸባሪነት በተፈረጀው ራሱን የአርበኞች ግንቦት ሰባት ብሎ በሚጠራው የሽብር ቡድን ሊቀመንበር ከሆነው ከሁለተኛው ተከሳሽ ፕሮፌሰር ብርሃኑ ነጋ ጋራ ቤልጅየም ሀገር በመገናኘት እንዲሁም የኦሮሞ ሚዲያ ኔትወርክ በተባለው የአምስተኛ ተከሳሽ ድርጅት ሰራተኞች ባዘጋጁት መድረክ ባደረገው ንግግር በፈጸመው ከአስቸኳይ ጊዜ አዋጅ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍ ወንጀል ተከስሷል ይላል። ሌላው ዶክተር መረራ ጉዲና የተከሰሱበት ጥቅምት 21 ቀን 2006 ዓ.ም ለአሜሪካ ድምፅ ሬዲዮ ጣቢያ በሰጡት መግለጫ አሸባሪዎች በአዲስ አበባ ከተማ አፈነዱ የተባለውን ፈንጂ የውሸትና የመንግስት ድራማ ነው በማለት የገለጸ በመሆኑ በፈጸመው ህዝቡ በመንግስት ላይ እምነት እንዳይኖረው የማድረግ የሐሰት ወሬዎችን በማውራት ወንጀል መሆኑን የክስ ማመልከቻው ያስረዳል። የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ የተባሉት ድርጅቶች አቃቤ ህግ የከሰሳቸው ለሽብርተኛ ቡድን ድጋፍ በመስጠት ወንጀል ነው። ዶክተር መረራ ጉዲና ላለፉት አራት ወራት ያህል በፖሊስ ቁጥጥር ስር ውለው በፌዴራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ሲመላለሱ መቆየታቸው ይታወሳል። ዶክተር መረራ የካቲት 24 ቀን 2009 ዓ ም ፍርድ ቤት እንደሚቀርቡም ይጠበቃል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። ከተከሳሾቹ የአንደኛውን ምላሽ ይዘናል። ጽዮን ግርማ ታቀርበዋለች። በዛሬው እለት በዶክተር መረራ ጉዲና በአንደኛ ተከሳሽነት የቀረበው የክስ መዝገብ በሁለተኛ ተከሳሽነት ዶክተር ብርሃኑ ነጋና ጀዋር መሐመድን ይጨምራል በተጨማሪም የኢትዮጵያ ሳተላይት ቴሌቪዥን ኢሳት እና የኢትዮጵያ ሚዲያ ኔትወርክ ኦኤምን በጋራ ተከሳሽ ናቸው ሁሉም ተከሳሾች በወንጀል ድርጊት አድራጊነት ተካፋይ ሆነውበታል የተባለው የመጀመሪያው ክስ የወንጀል ዝርዝር በአጠቃላይ የሚያስረዳው ተከሳሾቹ በአንድ ላይ ሆነው ፖለቲካዊ፣ ሃይማኖታዊ ወይም ርዕዮተ ዓለማዊ ዓላማን ለማራመድ በማሰብ ተንቀሳቅሰዋል የሚል ነው። በዚህም ህገ መንግስቱን ለማፍረስ፣ ማህበራዊ ተቋማትን ለማናጋትና የፌዴራል ወይም የክልል ህገ መንግስት ተቋማትን በህገ ወጥ መንገድ ለማፍረስ ተንቀሳቅሰዋል በሚል ተከሰዋል። በግሉና በድርጅቱ ክስ የቀረበበትን አቶ ጃዋር መሀመድን በዚህ ክስ ላይ ያለውን አስተያየት ጠይቀዋለሁ። እኔ ዶክተር መረራ ዶክተር ብርሃኑ አንድ ሃይማኖት የለንም። ምን አይነት ሃይማኖታዊ አመለካከት ነው አብረልና ራም የምንንቀሳቀሰው አንድ ነው። ሁለተኛ፣ እኔ የግንቦት ሰባት አባል አይደለሁም። የኦኤፍሲም አባል አይደለሁም። ምን አይነት የጋራ የፖለቲካ ነገር ነው ልናቀናጅ ምንችለው? ይህንን የጻፈው አቃቢ ህግ ምን አይነት በመንግስት ላይ ምን ያህል እንደሚያሾፍ ራሱ ነው የሚያሳየው። ስለዚህ በጋራ የሚያስተሳስረን ሃይማኖት የለንም፣ በጋራ የሚያስተሳስረንም የፖለቲካ ድርጅት የለም። በዚህ ላይ ይ እንደሚታየኝ እኔም ዶክተር ብርሃኑም ውጭ ሀገር ነው ያለነው። ስማችን በመንግስት ቦታ በጣም ገኖ ስለሚታይ የእኛን ስም በመዝገብ ውስጥ በማካተት በዶክተር መራራ ላይ የከፋ እርምጃ ለመውሰድ የተጠቀሙበት ስልት እንጂ ቀረቡበት ሀተታም ሆነ አለን የሚሉትን መረጃም ቢሆን እኔና ዶክተር ብርሃኑ ከዶክተር መራራ ጋር የምናሴርበት ልናሴርበት የምንችለው ምንም አይነት መንገድ አልነበረም። አላሴርንም እንጂ አሲረንና አድርገነውን ቢሆን ኖሮ አንድ ዓላማና አንድ ሃይማኖት ይዘን መንቀሳቀስ ወንጀል አይደለም ይላል። ግለሰቦች ሁለትም ሆኑ ሶስት ከዛም በሚሊዮን የሚሆኑም ሰዎች የፖለቲካ አይዲዮሎጂያቸውን ለማራመድ ቢንቀሳቀሱ ወንጀል አይደለም። ፖለቲካ ፖለቲክስ የምንለው ቃሉ ራሱ ሲተረጎም ግለሰቦች አንድ ላይ መጥተው በቡድን ጫና ለመፍጠር የሚያደርጉት እንቅስቃሴ ማለት ነው። የሃይማኖት ዓላማንም ለማራመድ ቢሆን ግለሰቦች በጋራ መጥተው ያራምዱ፣ ምንም አይነት ወንጀል አይደለም። በኢትዮጵያ ህገ መንግስት፣ በዓለም አቀፍ ሕግጋትም በሁሉም ቦታ በግልጽ የተቀመጠ ነው። ስለዚህ ይሄ በምንም መልኩ ወንጀል አይደለም። ያቀረቡት ክስ አይደለም ለወንጀልነት ለተረተረት እንኳን የሚገጥም አይነት አይደለም ለማለት ፈልጌ ነው። በዚህ መዝገብ ላይ ተከሳሽ የሆኑት ሌላው የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን በዚህ ክስ ላይ ያላቸውን ምላሽ ለማግኘት ማምሻውን ሞክረንላቸው ነበር፣ አልተሳካም። በነገው ምሽት ምላሻቸውን ይዘን ለመቅረብ ቃል እንገባለን። በተጨማሪም የኢትዮጵያ ሳተላይት ቴሌቪዥን ኢሳት በክሱ ላይ የተጠቀሰ በመሆኑ የእነሱንም ምላሽ በነገው ምሽት ይዘን እንመለሳለን። የዘንድሮ ድርቅ አህጉሪቱን በሙሉ እና በተለይም ምስራቅ አፍሪካን ያጠቃ መሆኑን የጠቆሙት በኢትዮጵያ ዩኤስኤአይዲ ዳይሬክተር ዓለም አቀፉ ማህበረሰብ ይህን ከግምት ያስገባ ምላሽ ሊሰጥ እንደሚገባ ተናግረዋል። ዳይሬክተሯ ሌስሊ ሪድ ለአሜሪካ ድምፅ ሲናገሩ ከተከሰተው ከፍተኛ ፍላጎት አንጻር ያለው ግብዓት በእጅጉ ያነሰ ነው። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ዳይሬክተር የሆኑትን ሌስሊ ሪድን ያነጋግረው እስክንድር ፍሬው ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የኢትዮጵያ ዳይሬክተር ሌስሊ ሪድ እንደሚሉት የዘንድሮው ድርቅ ችግር በርካታ የሀገሪቱን አካባቢዎች ማካተቱ ነው። ለድርቁ የሚሰጠው ምላሽም ይህንን ከግምት ያስገባ መሆን እንዳለበት ነው አሜሪካዊቷ ዳይሬክተር ያስረዱት። ድርቁ እያጠቃ ያለው ኢትዮጵያን ብቻ አይደለም። በዩጋንዳ፣ በኬንያ ሰሜናዊ አካባቢዎች፣ በደቡብ ሱዳን ተከስቷል። ታንዛኒያ ውስጥም የምግብ ዋስትና ችግር እየተስተዋለ ነው። ማዳጋስካር ገና ከድርቅ እየወጣች ነው። በምዕራብ አፍሪካ የምግብ ዋስትና ፈተናዎች ላይም ተጽዕኖ እያሳደረ ነው። ደቡባዊ የአፍሪካ ክፍልም የምግብ ዋስትና ችግርን ለመፍታት እየሰራ ነው። ስለዚህ አጉሪቱ በአጠቃላይ በተለይ ደግሞ የአፍሪካ ቀንድ በከፍተኛ ችግር ውስጥ ነው የሚገኘው። እናም ዓለም አቀፍ ህብረተሰብ ይህን ሁኔታ በሙሉነት ተመልክቶ በተቻለ መጠን ብዙ ህይወት ማትረፍ የሚችልበትን ሁኔታ እንደሚወስን ተስፋ እናደርጋለን። ምክንያቱም በዚህ ዓመት ከተጋፈጥነው ከፍተኛ የእርዳታ ፍላጎት አንጻር ያሉት ግባቶች በእጅጉ ያነሱ ናቸው። በተለይ በኢትዮጵያ አርብቶ አደር አካባቢዎች የተከሰተው ድርቅ 5.6 ሚሊዮን ዜጎችን የእርዳታ ጥገኛ ማድረጉ ባለፈው ጥር ይፋ በሆነው የሰብአዊ እርዳታ ጥያቄ ሰነድ ወይም ኤችአርዲ ተመልክቷል። እናም የኤልኒኖ ተጽዕኖ ካስከተለው ያለፈው ዓመት ድርቅ እያገገመች ባለችው አገር የተከሰተው አዲስ ድርቅ ተጨማሪ የቤት ስራ ሆኗል። ሌስሊ ሪድ እንደሚሉትም በተለይ ቀጣዮቹ ወራት አሳሳቢ ናቸው። ኢትዮጵያ በተለይ በደቡብና በደቡብ ምስራቅ የሶማሌ አካባቢዎች በአስቸጋሪ ሁኔታ ውስጥ እያለፈች ነው። እንስሳት እየሞቱ መሆኑን የሚገልጹ ሪፖርቶች እየደረሱን ነው። እንስሳቱ ከመሞታቸው በፊት እንዲሸጡ ወይም አርብቶ አደሮች ራሳቸው ለቀለብነት እንዲጠቀሙባቸው ለማድረግ ጥረቶች ተጀምረዋል። መጪዎቹ ወራት ለአርብቶ አደሩ ምን ይዘው እንደሚመጡ እያሰብን ነው። በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚጠብቁትን 56 ሚሊዮን ኢትዮጵያውያን ፍላጎት ለማሟላት የሚፈለገው 948 ሚሊዮን ዶላር መሆኑ ተመልክቷል። አገራቸው ታዲያ ምላሽ ለመስጠት ፈጥና መንቀሳቀሷን ነው። ዳይሬክተሯ ያስረዱት ዩናይትድ ስቴትስ ከኢትዮጵያ መንግሥት ጋር በመሆን ለድርቁ ምላሽ ለመስጠት ቀዳሚ ናት። የሚያስፈልጉ ግብዓቶችን ፈጥነው ያቀረቡ የተለያዩ አጋሮች ቦታው ላይ ያሉ፣ ከዓለም አቀፍ ማህበረሰብም በተመሳሳይ ሁኔታ ምላሽ የሰጡ አሉ። የሰብሉ መጠን አነስተኛ ሊሆን ይችላል የሚለው ግምት ስጋት ፈጥሯል። እውነታው እንዲህ ከሆነ ደግሞ እርዳታው የሚያስፈልገው ለረዥም ጊዜ ነው ማለት ነው። ያ ያሳስበናል፣ ይረብሸናል። ዩናይትድ ስቴትስ ባለፈው ዓመት በኢትዮጵያ ተከስቶ ለነበረው ድርቅ ምላሽ ለመስጠት ቀዳሚ ነበረች በሁለት ዓመታት ውስጥ የ824 ሚሊዮን ዶላር ድጋፍ ማድረጓን ነው በአዲስ አበባ ከሚገኘው ኤምባሲ የወጡ መረጃዎች ያመለከቱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ የመጽሔት ዘገባ እናልፋለን። ከኢትዮጵያ ሶማሊያ ክልል ኦሮሚያ አዋሳኝ ወረዳዎች እየገቡ ጥቃት የሚፈጽሙ ታጣቂዎች ጉዳይ እልባት እንዲሰጠው በክልሉ የሚንቀሳቀሱ ፓርቲዎች ጥሪ አቅርበዋል። የኦሮሚያ ክልላዊ መንግስት በበኩሉ ጥቃት የሚፈጽሙ ሰዎች ማንነት በአስቸኳይ ጊዜ አዋጅ ኮማንድ ፖስት እንዲጣራ ከስምምነት መደረሱን ገልጿል። ታጣቂዎቹ የኢትዮጵያ ሶማሊያ ክልል መንግስትንም ሆነ የጸጥታ ኃይሉን እንደማይወክሉ ግን አስታውቋል። እስክንድር ፍሬው በዚህም ዜና ላይ ዘግቧል። የኦሮሞ አቦ ነጻነት ግንባር የኦሮሞ ነጻነት አንድነት ግንባር የኦሮሞ ብሔራዊ ኮንግረስ እና የኦሮሚያ ነጻነት ብሔራዊ ፓርቲ የተሰኙ አራት ፓርቲዎች ናቸው ሰሞኑን መግለጫ ያወጡት ከኢትዮጵያ ሶማሌ ክልል የሚመጡ ታጣቂዎች በአዋሳኝ የኦሮሚያ ወረዳዎችና ቀበሌዎች የሚፈጽሙት ጥቃት አለመቆሙ እንዳሳሰባቸው ገልጸዋል ታጣቂዎቹ መሬት በኃይል እንደሚቆጣጠሩ ሰላማዊ ዜጎችን እንደሚገሉና ንብረት እንደሚዘርፉ በኦሮሚያ ክልል የሚንቀሳቀሱት እነዚሁ አራት ፓርቲዎች አመልክተዋል ሰሞኑን ብቻ እንኳን በምስራቅ ሐረርጌ ጉርሱም ወረዳ ተመሳሳይ ጥቃት መፈጸሙንና ሰላማዊ ዜጎች መሞታቸውን የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋይ አብራርተዋል። ሁኔታው በኢትዮጵያ ሶማሌም ሆነ በኦሮሚያ ክልላዊ መንግስታት እንደሚታወቅ አቶ ቶሎሳ ገልጸዋል። አፋጣኝ መፍትሄ ሊሰጡት እንደሚገባም አሳስበዋል። የተለያዩ የታጠቁ ኃይሎች ናቸው። የክልሉ መንግስት ይህንን ጉዳይ አያቅም የምል እምነት የለንም የምል ግምት ይሁንሉ ሲሉ የኦሮሚያ ክልል መንግስት የኦሮሚያ ክልል መንግስትም ያውቋል፣ በደንብ ያውቋል። ክቡር አቶ ለማ መገርሳም እንደሚያውቁ የሀገር ሽማግሌዎች መጥቶ አቤቱታ እንዳቀረቡም መረጃ አለን። ስለዚህ ይሄ ጉዳይ ውሎ ሳያድር የሰው ነፍስ እየጠፋ ስለሆነ እልባት ማግኘት አለበት ነው። በሰላማዊ ሁኔታ መፈታት አለበት። ጉዳዩ ለድርድር የሚያበቃ ከሆነ በድርድር መፈታት አለበት። ችግሩ ደግሞ ቀላል ከሆነ በውይይት የሚፈቱ አይነት ሁኔታዎች፣ መንገዶች መፈጠር አለበት የሚል እምነት አለን የሁላችን ፓርቲዎች የኦሮሚያ ክልላዊ መንግስት በበኩሉ ጉዳዩን እንደሚያውቀው አስረድቷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምፅ ሲናገሩ ግጭቱ የተከሰተባቸውን አዋሳኝ የኦሮሚያ ወረዳዎች ጭምር ዘርዝረዋል። ታጣቂዎቹ የሶማሌን ክልል ህዝብ፣ መንግስትና የጸጥታ ኃይሉን እንደ ተቋም የሚወክሉ አይደሉም ብለዋል አቶ አዲሱ። የኢትዮጵያ ሶማሌ ክልል ባለስልጣናትም ይህንኑ አረጋግጠውልናል ነው ያሉት። ባደረግናቸው ውይይቶችም ወቅት ከራሳቸው ከክልሉ መንግስት የስራ ኃላፊዎች እውቅና ውጪ እንደሆነ፣ እነዚህ ጥቃት የሚያደርሱ አካላትን እንደማያውቁ ነው የገለጹልን ማለት ነው። በእርግጥ ሰዎቹ ዩኒፎርም የለበሱ ናቸው፣ ነገር ግን ደግሞ የሶማሌን ክልል የፖሊስ ኃይል ይወክላሉ የሚል እምነት የለንም። የኢትዮጵያ ሶማሌና የኦሮሞ ህዝቦች ለረጅም ዘመናት በፍቅርና በሰላም አብረው የኖሩ መሆናቸውንም ነው ያስታወሱት። ከታጣቂዎቹ አላማዎች አንዱ ወሰን ማስፋፋት እንደሚመስል የጠቀሱት አቶ አዲሱ ይህ ደግሞ ተቀባይነት እንደሌለው አስረድተዋል። ከወሰን ጋር በተያያዘ በሁለቱ ክልሎች መካከል የነበረው አለመግባባትም ከዓመታት በፊት እልባት ማግኘቱን ተናግረዋል። በእርግጥ ከኢትዮጵያ ሶማሌ ክልል ጋር ከዚህ በፊት ከወሰን ጋር በተያያዘ የተወሰኑ አለመግባባቶች ነበሩ። ይህም 1997 ዓመተ ምህረት ላይ ህዝበ ውሳኔ ተካሂዶበት መፍትሄ እንዲያገኝ የተደረገበት ሁኔታ ነው ያለው። ከዚህ አንጻር በዚህ አግባብ የሚደረጉ ወሰን የማስፋፋት ፍላጎቶች በምንም አይነት መስፈርት ተቀባይነት የላቸውም። ምክንያቱም ህገ መንግስቱን መሰረት ባደረገ በህጋዊ መንገድ ህዝቡ ውሳኔውን አሳውቆ በህጋዊ መንገድ የተመለሰ ስለሆነ ማለት ነው። የኦሮሚያ ክልላዊ መንግስት ለችግሩ መፍትሄ ለመስጠት በከፍተኛ የኃላፊነት ስሜት እየተንቀሳቀሰ መሆኑንም አመልክተዋል። ከኢትዮጵያ ሶማሌ ክልልና ከፌዴራል መንግስቱ ጋር በመሆን እየሰሩ መሆኑንም ጠቁመዋል። በሰው ሕይወት ላይ የደረሰው ጉዳት ምን ያህል እንደሆነ ግን ገና እየተጣራ መሆኑን ያስታወቁት አቶ አዲሱ አክለው እንደገለጹት ጥቃት የሚፈጽሙት ሰዎች ማንነትና ፍላጎታቸው በአስቸኳይ ጊዜ አዋጅ ኮማንድ ፖስት እንዲጣራ ከስምምነት ተደርሰዋል። ግጭት በሚከሰትባቸው አካባቢዎች ላይ የአስቸኳይ ጊዜ አዋጅን የሚከታተለው ኮማንድ ፖስት ጣልቃ ገብቶ እንዲያረጋጋ፣ ሰላማዊ ሰዎች ላይ ተጨማሪ ጉዳት እንዳይደርስ፣ እንደዚሁም ደግሞ በዚህ ጥፋት የተሳተፉ ኃይሎች ተጣርተው ለህግ ቀርበው ተጠያቂ እንዲሆኑ እየተሰራ ነው ያለው ማለት ነው። በጉዳዩ ላይ ከኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በስልክ ያገኘኋቸው የክልሉ መንግስት ቃል አቀባይ ስብሰባ ላይ መሆናቸውንና ሰሞኑን ምላሽ እንደሚሰጡ ይነግረውኛል። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የመጽሔቱን ትንታኔ ነው የምትከታተሉት። ወደ መጨረሻው ርዕስ እናልፋለን። በዚህ ሳምንት ረፍት ላይ ያሉት የዩናይትድ ስቴትስ ምክር ቤት አባላት በየተመረጡባቸው ወረዳዎቻቸው ህዝባዊ ስብሰባዎች ላይ የመራጭ ቁጣ ገጥሟቸዋል። ዋይት ሀውስ በበኩሉ ይህ የተቃውሞ ድምፅ ሰፊውን ህዝብ የሚወከል አይደለም ብሎ አስተባብሏል። የቪኦኤዋ ጀሩሰሌም አውኒ ያጠናቀረችውን ዘገባ ቆንጅት አየለ ታቀርባለች። በሀገሪቱ ዙሪያ በየህዝባዊ ስብሰባዎች ላይ ነዋሪዎች አንዱ ሌላውን ቁጭ በል በማለት ሲጯጯሁ ተስተውለዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር ስልጣን ከያዘ ገና አንድ ወሩ ሲሆን የእሳቸው ሪፐብሊካን ፓርቲ አባላት ወደ የተመረጡባቸው አካባቢዎች ሲመለሱ ስለ ፕሬዝደንቱ ፖሊሲዎች አስረዱን የሚሉ ስጋት የያዛቸውና አንዳንዴም የተቆጡ መራጮች አጋጥመዋቸዋል። የቀድሞ ፕሬዝደንት ባራክ ኦባማን የጤና ጥበቃ ዋስትና ህግ ኦባማ ኬርን መሰረዝና የፕሬዝደንት ትራምፕን የኢሚግሬሽን ፖሊሲዎች ጨምሮ በርካታ ጥያቄዎችን በመሰንዘር ህዝቡ ሪፑብሊካን የህዝብ ተወካዮችን ወጥሯቸዋል። የትምህርት ፖሊሲን በተመለከተ ሀሳቢ መግለጽ እፈልጋለሁ። የዩናይትድ ስቴትስ ኮንግረስ የመወሰኛ ምክር ቤት አባል ቢል ካሲዲ ትናንት ረቡዕ ሉዊዚያና ከተማ ውስጥ ለትራምፕ አስተዳደር ሊሟገቱ ሲሞክሩ ተሰብሳቢው ሆ ብሎ ጮሆ አስቆሟቸዋል። እኔ በጣም የሚገርመኝ ዶናልድ ትራምፕ ፕሬዚዳንት ሆነው ከተመረጡ ወዲህ ብዙ ሰው በፌዴራል መንግስቱ ላይ እምነት አድሮበታል ከርሶ በቀር። ዋይት ሃውስ የመራጮቹ ስጋት ተጨባጭነትን በማጣጣል እየተከላከለ ነው። የዋይት ሃውስ ቃል አቀባይ ሻን ስፓይሰር ስፓይሰር አንዳንድ የተከፉ ሰዎች እንዳሉ ይሰማኛል። ነገር ግን ደግሞ በዚያ ውስጥ ስራዬ ተብሎ የተቃውሞ ፈጠራ ስራ ላይ እየተሰማሩም አሉ። የከፋቸው ሰዎች መኖራቸው ግን ያው ግልጽ ነው። ያ እንዳለ ሆኖ አንዳንዶቹን ወረዳዎች ስትመለከቱ የዚያን አባል ወረዳ የሚወክል አይደለም። በጩኸት ስብሰባዎችን አደናቅፈው የመገናኛ ብዙኃንን ትኩረት ለመሳብ የሚሞክሩ ጥቂቶች የሚያደርጉት ነገር ነው። ፕሬዚደንት ትራምፕም በአንዳንድ የሪፑብሊካን ተወካዮች ወረዳዎች እነዚህ የተቆጡ ተብዬዎች ብዙውን ጊዜ በግራ ዘመሞች የተደራጁ ናቸው፣ የሚያሳዝን ነው በማለት በትዊተር አጣጥለዋል። አንዳንድ ሪፑብሊካን ተወካዮች እንዲህ ካሉ ቁጣዎች ለመሸሽ በሕዝባዊ ስብሰባዎች ላይ በአካል ከመገኘት ይልቅ በቴሌፎን አማካይነት መሳተፉን መርጠዋል። የካቲት አፍሪካ አሜሪካውያን የሚታውሱበት ወር። ዛሬ ደራሲና የሲቪል መብቶች ታጋዩን ጄምስ ቦልድዊንን ባጭሩ እናስተዋውቃለን። ጄምስ አርተር ቦልድዊን ነው ሙሉ መጠሪያው። የተወለደው እንደ አውሮፓውያን ዘመን አቆጣጠር በ1924 ዓ ም ኒውዮርክ ከተማ ሲሆን በ1987 ከዚህ ዓለም በሞት የተለየው ሴንት ፖል ፈረንሳይ ውስጥ ነው። አሜሪካዊው ደራሲና የትያትር አዘጋጅ ጄምስ አርተር ቦልድዊን በ1950ዎቹና በ1960ዎቹ መጀመሪያ በዩናይትድ ስቴትስና ኋላም በአብዛኛው አውሮፓ ከፍተኛ እውቅና ያገኘው አሜሪካ ውስጥ ስለነበረው የዘር ልዩነት በመናገር ድምፅ ለሌላቸው ድምፅ በሆነበት ወቅት ነው። ጄምስ አርተር ቦልድዊን እንደ አውሮፓውያን ዘመን አቆጣጠር በ1979 ቀጣይ ፕሮጀክቱን አስመልክቶ በወቅቱ ለነበረው ወኪሉ በጻፈው ደብዳቤ ሪሜምበር ዚስ ሃውስ ስለተባለው መጽሐፉ አውስቷል። ያ ያላለቀ መጽሐፉ ስለ ሦስቱ በሰው እጅ በተከታታይ ስለተገደሉ ጓደኞቹ ማለትም ስለ ሜድጋር ኤቨርስ፣ ማልከሜክስ እና ማርቲን ሉተር ኪንግ ጁኒየር በግል የሚያውቀውን ሁኔታ የዘረዘረበት አብዮታዊ መጽሐፍ ነው። ጄምስ አርተር ቦልድዊን በ1987 ዓ ም ከዚህ ዓለም በሞት ሲለይ የጀመረው ሪሜምበር ዚስ ሃውስ መጽሐፍ 30 ያህል ገጾቹ ብቻ ነበር የተጠናቀቁት። ፍጻሜ ግን አግኝተዋል፣ በተለየ መልክ። ዝነኛው የፊልም ደራሲ ራውል ፔክ ቦልድዊን ያልጨረሰውን መጽሐፍ ምን ሊሆን እንደሚችል በመገመት አዲስ ጥናታዊ ፊልም ሰርቶበታል። ውጤቱም ድንቅ ሆኗል። በአሜሪካ ስላለው የዘር ልዩነት የሚተርክ ሲሆን መሠረት ያደረገው ቦልድዊን የጀመረውን ጽሑፍ ነው። እስቲ ከራሱ ከቦልድዊን እንስማ is precisely as bright or as dark as the በዚህች አገር ውስጥ የጥቁር ሰው ዕጣ ፈንታ ከአገሪቱ መጻኢ ዕጣ ብሩህ አሊያም ጨለማ መሆን ጋር በፍጹም አንድ ነው። ከዚህ ለረጅም ጊዜ አቅፈውት ከቆዩት ባይተዋር ጋር እንዴት እንደሚጋፈጡና ምን እንደሚያደርጉት ማወቅ ለምንስ ጥቁር ሰው መያዝ እንዳስፈለጋቸው መፈተሽ፣ መመርመር በእነሱ ልቦና ውስጥ ያለ ነው። ሁሉንም መወሰን ሙሉ በሙሉ የአሜሪካ ሕዝብ ተወካዮች ጉዳይ ነው። ሙሉ በሙሉ የአሜሪካ ሕዝብ ጉዳይ ነው። እኔ ጥቁር ነገር አይደለሁም። እኔ ሰው ነኝ። አምናት ዩር ኒግሮ ይላለ የፊልሙ ርዕስ። ያለፈውን የሲቪል መብቶች ትግል ታሪክ አሁን ካለው እንቅስቃሴ ጋር ያገናኛል። ፊልሙ ጥቁሮች በሆሊውድና በሌሎችም የሙያ ዘርፎች ስላላቸው ውክልና ይመረምራል። ሦስቱ የመብት ታጋዮች ሕይወታቸውን የሰውለት እንቅስቃሴ አሁን በምን ላይ እንደሚገኝም መልስ ለማግኘት ይሞክራል። የካቲት የአፍሮ አሜሪካውያን ታሪክ የሚዘከርበት ነበረ። አመሰግናለሁ ሰሎሞን። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን 3 ሰዓት ከ32 ደቂቃ ላይ ነን። ከእናንተ ያገኘናቸው አስተያየቶች አሉ፣ እነሱን አሁን እናሰማለን። ሰላም የቪኦኤ የድሜ አድማጮች የጥያቄዎች የምታዘጋጁት እናንተ ሰባ አምስተኛ ዓመታችሁ ስታከብሩ ላለፉት አርባ ሰባት ዓመታት ስከታተል የኖርኩና ሁለት ጊዜ መልእክት ጽፌላችሁ ያላነበባችሁ እንደዚሁም በስልክ ጥያቄ መልስ ያላገኘው የአገሬ ዜጋ ሲሆን አሁን ደግሞ ስ እድል አንድ አስተያየት ልስጥ ብዬ ይህን መልእክት ልክ ያለው አንድ ኢትዮጵያ ውስጥ ሕግ አለ ወይ? ሕግ አለ ከተባለ እስከ ከፍተኛ ትምህርት ተቋማት የሚመረቁ ናቸው ወይስ ከሲቪል ሰርቪስ የወጡት ናቸው አገሪቷን በግ እየመሩ ያሉት። እስቲ በዚህ ላይ የተቻላችሁን ዝግጅት አድርጋችሁ ብታቀርቡ። ይህን ለማለት ያነሳሳኝ ከዚህ በፊት ባለፈው አመት በሁለት ሺ አስራ ስድስት የህግ ባለሙያዎችን በስደት የወጡትን ያነጋገራችሁ ለማገናዘብና ለማስተያየት እንዲያመች ብዬ ነው። ሁለተኛው ጥያቄ አንዳንድ ጊዜ በዚሁ ፕሮግራም ላይ የሚመለከታችሁን ባለስልጣኖች አቅርባችሁ ስታወያዩ ሰማሉ። ነገር ግን ከሚያስጠንቁኝ ነገሮች ውስጥ እንደ ጸረ ሙስና ኮሚሽን፣ እምባ ጠባቂ፣ ኮማንድ ፖስት የሚባሉ ድርጅቶች ለሚቀርቡ ጥያቄዎች የሚሰጡት መልስ እና የተቋቋሙበት ዓላማ ያስደንቀኛል። ችግሩ ያለው በሀገሪቱ ውስጥ፣ ጉዳቱ ያለው በሀገር ውስጥ የሚቋቋሙት ደግሞ ችግሩን ባደረሰው መንግስት ነው እና ከሆነ ዘንድ እነዚህ ሰዎች ላቋቋማቸው መንግስት ነው የሚሰሩት ወይስ ለህዝቡ በእርግጥ ትክክለኛ ፍርድ ይሰጣሉ ወይም ውሳኔ ይሰጣሉ? ወይም ለተሰጣቸው ስልጣንና ደመወዝ ከዛ ውጭ አልፎ ለህዝቡ ትክክል ይሰራሉ ተብሎ ይገመታል ለጉንጭ ማሟሻ ካልሆነ በስተቀር። ለሀገር ውስጥም ዜጎች በግልጽ የሚታይ ነው። በውጭ ያለነው ደግሞ የምናየውና የምንሰማ የማይጣጣም ነው። ቪኦኤ ሰላም ለእናንተ ይሁን እያልኩኝ ዛሬ አስተያየት መስጠት የፈለግኩኝ ከሰማያዊ ፓርቲ ስራ አስፈጻሚ አባል የሆኑት ሰው ፍርድ ቤት በቀረቡበት ጊዜ ለምስክርነት ዶክተር መራራ ጉዲናን ተጠርተው ነበረ። በዚህም ጥሪ መሰረት ለአራት ጊዜ ተጠርተው ለአራት ጊዜ የማዕከላዊ እስር ቤት ሊያቀርባቸው እንዳልቻለ ነው የሰማ ነው። እንግዲህ በዛሬ ዕለትም ያላቀረበበትን ምክንያት ለመጠየቅ በሚጠሩበት ጊዜ በቦታ ይሉ። እንግዲህ ይህንን ስናይ ምንድን ነው? መቼ ነው በኢትዮጵያ የህግ በላይነት የሚሆነው? አፍንጫችን ስር ያለችው ኬንያ እንኳን የህገ በላይነትን ስታከብር የሚገርም ነው። በቅርብ ጊዜ ነው በእናንተው ዜና ማሰራጫ የሰማሁት መሰለኝ። የደደብ ስደተኞች ካምፕ ይዘጋ ብሎ መንግስት በሰጠው ትዕዛዝ ፍርድ ቤት ላይ ቀርቦ መዘጋት የለበትም ብሎ ፍርድ ቤቱ ባቀረበው ሁኔታ መንግስት ይግባኝ ጠይቃለሁ ነው ያለ። እንግዲህ አፍንጫችን ስር ያለችው ኬንያ እንኳን የሕግ በላይነትን ታከብራለች። ለፍርድ ቤቱ ህግ እንገዛለን ያለው መንግስት እኔ እምኑ ላይ ነው? ይህ መንግስት ዲሞክራሲን አጎለብታለሁ አሳድጋለሁ እያለ የሕግ በላይነት እንደዚህ እየተጣሰ የሚኖረው? አስተያየት ያካፈላችሁንን አድማጮች እናመሰግናለን። አሁን ሙዚቃ ለማጫወት ጥቂት ደቂቃዎች አግኝተናል። በ48 ዓመት ዕድሜዋ ከዚህ ዓለም በሞት የተለየችውን የዊትኒ ሂውስተንን ኤክሴል ነው Sometimes it's wrong And sometimes it's right For every win, someone must fail. But there comes a point when, when. የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ምሽት መደበኛ ስርጭት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበ ብርሃን ኃይሉ ፕሮግራሙን በመምራት ላይ ትገኛለች። አሁን አንድ ዘገባ እናስከትላለን። ከሩሲያ ጋር አብረው ሊሰሩ የሚችሉባቸውን አካባቢዎች መፈለግ፣ በኢራንና በቻይና ላይ ቆምጠጥ ያለ አቋም በመያዝ ለእስራኤል መሪ ለቤንጃሚን ነትንያሁ ጠንካራ ድጋፍ በመስጠት በአገራቸው የውጭ ፖሊሲ ላይ ለውጦችን እንደሚያመጡ ዶናልድ ትራምፕ በምርጫ ዘመቻ ወቅት ቃል ሲገቡ ነበር። እነሆ የዘመቻ ወቅት አብቅቶ የምርጫ ውጤት ለይቶ ፕሬዚዳንት ትራምፕ እየተባሉ ሲጠሩ ልክ አንድ ወራቸውን ከትናንት በስቲያ ደፈኑ። አሁን የትራምፕ አስተዳደር የእይታውን ጥራት እንደገና እየፈተሸ እንደገና እያነጣጠረና የኢላማውንም ምንነት እየለየ ነው። ሪፖርተራችን ጃስሚን አኒ ያጠናቀረው ዘገባ አለ፣ ሶሎሞን አባቴ ያቀርበዋል። እነሆ አምላክ ይርዳኝ፣ ቃለ መሐላቸውን ከፈጸሙ በኋላ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባደረጉት ንግግር ከእንግዲህ ወዲያ የሀገራቸው የውጭ ፖሊሲ የሚመራው በአንድ መርህ ብቻ መሆኑን አጠንክረው አውጀዋል። ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው አሜሪካ ትቅደም በንግድ በግብሮች በኢሚግሬሽን በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም ፕሬዚደንቱ በመጀመሪያው የሥራ ወራቸው ለአስሮች ዓመታት ጸንተው በቆዩ የተለመዱ አሰራሮችና በዓለም አቀፍ ግንኙነቶች ላይ ለውጦችን ማድረግ ጀምረዋል ትራምፕ በቅርቡ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ዋይት ሃውስ ውስጥ ተቀብለው አነጋግረዋል። ይህ የሁለቱ መሪዎች ስብሰባና ውይይት በቀደሙት ፕሬዚደንት ባራክ ኦባማ ዘመን የሻከረውን የዩናይትድ ስቴትስ እስራኤል ግንኙነት መሻሻል አዲስ ዘመን ያሳያል ተብሏል። ትራምፕ ለመንበረ ርዕሰ ብሔር ዘአሜሪካ ይወዳደሩ በነበረ ጊዜ የዩናይትድ ስቴትስን ኤምባሲ ከቴልአቪቭ ወደ ኢየሩሳሌም እንደሚያዞሩ ቃል ሲገቡ ነበር። በኃይል በተያዙ የዮርዳኖስ ወንዝ ምዕራባዊ ዳርቻ አካባቢዎች ኔታንያሁ እያካሄዱ ያሉትን የሰፈራ ግንባታም የመደገፍ አዝማሚያ ነበር የሚስተዋልባቸው። ቢያንስ ሲቃወሙት አልተሰሙም። አሁን ግን የያኔው ትራምፕ አይደሉም። አሁን ፕሬዚደንት ትራምፕ ናቸው። ፕሬዚደንት ትራምፕ ያንን በእስራኤል የአሜሪካ ኤምባሲን አድራሻ የማዞር ሐሳባቸውን ዛሬ ቀዝቀዝ አድርገውታል። ኔታንያሁ ደግሞ ይህንን የሰፈራ ግንባታ የሚባል ነገራቸውን ገታ እንዲያደርጉ ጠይቀዋቸዋል። በሌላ በኩል ደግሞ የእስራኤልና የፍልስጤምን ግጭቶች ለማስቆም ይረዳል ስትል ዩናይትድ ስቴትስ ለረጅም ጊዜ ይዛው ለቆየችው የሁለት መንግስታት ምስረታ መፍትሄም ትራምፕ ቀልባቸውን የሰጡ መስለዋል። የሁለት መንግስታት ምስረታንም የአንድ መንግስት መፍትሄንም እያስተዋልኩ ነው ሁለቱም ወገኖች የሚወዱትን እኔም እወዳለሁ። ኢራን ኒውክሌር የጦር መሣሪያ እንዳትሠራ ለማድረግ የሚዝቱት ትራምፕ የዛሬ ሁለት ዓመት አካባቢ በአንድ ወገን በቴህራን በሌላ ደግሞ በስድስቱ የዓለም ሐያላን መካከል የተፈረመውን ስምምነት አብዝተው ሲነቅፉ ይሰማሉ። በእውኑ መጥፎ ስምምነት እያሉ ነው የሚጠሩት። ኢራን በቅርቡ ላካሄደቻቸው የሚሳኤል ሙከራዎች ትራምፕ አዳዲስ ማዕቀቦችን ጥለውባታል። ኢራን ኑክሌር የጦር መሳሪያ መቼም ቢሆን ጨርሶ እንዳትሰራ ለማድረግ ሌሎችም እርምጃዎችን እወስዳለሁ። መቼም ቢሆን ኑክሌር የጦር መሳሪያ እንዳትሰራ እያልኩ ነው። ሌላው ትራምፕ የሚነሱበት ጉዳይ ሩሲያ ነች። ምንም እንኳ በሞስኮ እና በቴህራን መካከል እጅግ የጠበቀ ግንኙነት እንዳለ ቢታወቅም፣ ምንም እንኳ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ እጆቿን ጣልቃ አስገብታለች ተብላ ብትከሰስም ከሞስኮ ጋር እኮ የተሟሟቀ ግንኙነት ቢኖረን አይከፋም ባይ ናቸው። ይህንን ሐሳባቸውንም በተደጋጋሚ ሲገልጹ ይሰማሉ። ምክትል ፕሬዚዳንታቸው ማይክ ፔንስ ግን ባለፈው ሳምንት ማብቂያ ላይ ይህ የትራምፕ ሐሳብ ለሚያሰጋቸው የአውሮፓ አጋሮቻቸው የጽዕናት ማረጋገጫዎችን አጠንክረው ሲናገሩ ተደምጠዋል። በፕሬዝዳንት ትራምፕ አመራር ዩናይትድ ስቴትስ ሩሲያን በተጠያቂነት መያዟን የምትቀጥል ቢሆንም ፕሬዝዳንቱ በሚያምኑበት ሁኔታ በጋራ ልንሰራ የምንችልባቸውን አዳዲስ መንገዶችም እንፈልጋለን። የገንዘቧን የምንዛሪ አቅም እንዳሻት በማጠማዘዝ ታጭበረብራለች ሲሉ በምረጡኝ ዘመቻቸው ወቅት ሲያብጠለጠሏት የነበረችውን ቻይናን በበጎ ሲያነሷት እምብዛም ተሰምተው አይታወቁም። በጨዋታ ሕግ ተመርተው አያውቁም። አሁን መጀመር ያለባቸው ጊዜ እንደሆነ አውቃለሁ። ከቻይና በሚገቡ ሸቀጦች ላይ አዳዲስ ታሪፎችን እንደሚጭኑና ዩናይትድ ስቴትስ ከቻይና ጋር ያሏትን የንግድ ፖሊሲዎች እንደሚለውጡ ሲዝቱ ተሰምተዋል። ይሁን እንጂ ፕሬዚደንቱ የዋይት ሀውስ ሥራቸውን ከጀመሩ አንስቶ አስተዳደራቸው በእነዚያ ጉዳዮች ላይ ብዙም ሲናገር አይሰማም። ይልቅ ትኩረቱን ወደ አካባቢያዊ የፖለቲካ ትንቅንቆችና ንትርኮች አዙሯል። በአንድ በኩል በርግጥ፣ ታይዋንን በሚመለከት ትራምፕ የቆየውን የአሜሪካ የአንድ ቻይና ፖሊሲ እንደሚደግፉና እንደሚያራምዱ አረጋግጠዋል። በሌላ በኩል ግን ቻይና በደቡብ ቻይና ባህር ላይ አለኝ የምትለውን የግዛት ባለቤትነት ጉዳይ ዋሽንግተን ጥያቄ ውስጥ ማስገባቷን ቀጥላለች። የዩናይትድ ስቴትስ የባህር ኃይል የጦር ጄቶች ተሸካሚና አጥቂ ጓድ መደበኛ የውጊያ ልምምዱን እዚያው ደቡብ ቻይና ባህር ውስጥ ሰሞኑን ጀምሯል። ይህ ልምምድ እየተካሄደ ያለው ቻይና በአካባቢው ላይ አለኝ በምትለው ሉዓላዊ ይዞታዋ ላይ ጣልቃ እንዳይገባባት እያስጠነቀቀች ባለችበት ሁኔታ ውስጥ ነው። በትራምፕ አስተዳደር ውስጥ በቻይና ላይ በተለይ ደቡብ ቻይና ባህርን በሚመለከት ጠንከሬ ማለት ፍላጎት እንዳለ ይሰማኛል። ይሁን እንጂ ግልጽ ፖሊሲ ስለመኖሩ ከመግለጫዎች በውል የሚታወቅ ነገር የለም። የስትራቴጂያዊና የዓለም አቀፍ ጥናቶች ማዕከል ባልደረባዋ ቦኒ ግሌሰር ናቸው። አዲሱ የትራምፕ አስተዳደር መሪው ላይ ከተቀመጠ እነሆ አንድ ወር ተጠናቀቀ። ዶናልድ ትራምፕ የአሜሪካ ትቅደም ፖሊሲያቸውን ምንነት ይበልጥ እያጠሩ በሄዱ መጠን አጋሮቿ የሆኑ ሀገሮች ከዩናይትድ ስቴትስ ጋር ባሏቸው ግንኙነቶች ላይ ይበልጥ የመመቻቸት አዝማሚያ እየያዙ የሚሄዱ ይመስላሉ። የፕሬዚዳንት ዶናልድ ትራምፕን ፖሊሲ በሚመለከት የቀረበውን ዘገባ ነበር ያደመጥነው ነው። ሰለሞንን እናመሰግናለን። ቀጣዩ ፕሮግራም ባህልና ማህበረሰብ ባለፈው ዓመት ለተመልካች እይታ የቀረበው ፍሬ የተሰኘው ወጥ ፊልምና በአጭር ፊልም ዘርፎች ደግሞ ግርታ የተሰኘው ፊልም በፓን አፍሪካ የፊልም ፌስቲቫል እጩ ሆነው ተመርጠዋል። ፌስቲቫሉ በቡርኪና ፋሶ ዋና ከተማ ኡጋዱጉ ከፊታችን ሁድ ጀምሮ ባለው የአንድ ሳምንት ጊዜ ውስጥ ይካሄዳል። ፍሬ የተሰኘው ፊልም አዘጋጅና ደራሲ እንዲሁም ዋና ገጸ ባህርያቱን ወክለው የሚጫወቱትን ሁለት ተዋንያን አወያይተናል እንዲሁም በአጭር ፊልም ዘርፎች የተመረጠውን ግርታ የተሰኘውን ፊልም ደራሲና አዘጋጅ የጀርመን ድምፅ ራዲዮ ጋዜጠኛውን ማን ተጋፍቶት ስለሽንም አወያይተናል። ሦስቱን እንግዶች ያነጋገረችው መስታወት አራጋው ናት። ለምሽቱ ባህልና ማኅበረሰብ ፕሮግራም እንደሚከተለው አቀናብራለች። በቡርኪና ፋሶ ዋና ከተማ በየሁለት ሁለት አመቱ የሚዘጋጀው የፌስፓኮ ፓን አፍሪካ የፊልም ፌስቲቫል እንደ አውሮፓውያን አቆጣጠር በ1969 ዓ ም ነበር የተጀመረው። አፍሪካውያን የፊልም ባለሙያዎችን ለማበረታታት የአፍሪካን ባህል ለዓለም ለማስተዋወቅ አፍሪካውያንንም እርስ በእርስ ማማማር ነው የዚህ የፊልም ፌስቲቫል ዋና ዓላማ። በዚህ የፊልም ፌስቲቫል ላይ ዘንድሮ ከኢትዮጵያ ፍሬ የተሰኘው ፊልም ከበርካታ ፊልሞች መካከል የመጨረሻዎቹ ሀያ እጩ ፊልሞች ውስጥ አንዱ ሆኖ ተመርጧል። ፍሬ አንቺ እንደሆነ ሻውቅ ያለ በኋላ ምላሽ ክፈች በፊልሙ ላይ የዋናውን ተዋናይ ገጸ ባህሪ ወክሎ የተጫወተው ፈለቀ አበበ በአጭሩ ስለ ፊልሙ ይዘትና ስለ ፌስቲቫሉ እንዲህ ብሏል። ታሪኩ በአንዲት ጥቃት በደረሰባት ልጃገረድ ላይ የሚያጠነጥኑ የአባትና ልጅ ታሪክ ነው። አባትያውን ገጸ ባህሪ ነው የተጫወትኩት። ፊልሙ እዚህ ሀገር ውስጥ በጣም ተቀባይነት ካገኘ በኋላ በአሜሪካና ቡኪናፋሶ ትልቁ የፓን አፍሪካን ፊልም ፌስቲቫል ላይ እጩ ሆኗል። በቀጣዩ አርብ ነው የጉዞ የሚሆነው። አንድ ሳምንት ፌስቲቫሉ ከተካሄደ በኋላ ክሎዚንግ ሴረሞኒ ይኖራል ማለት ነው። እዛ ወጋ ደግሞ እዚያን ጊዜ ነው ሽልማቱ የሚሰጠው። በየሁለት አመቱ የሚዘጋጅ ነው። ትልቁ ፓን አፍሪካን ፊልም ፌስቲቫል ነው የሚባለው። በጣም ትልቁ ፌስቲቫል ለአርባ አመት የምትከናወነ ነው። በፊልሙ ላይ የትወና ብቃቷን ያስመሰከረችው የአስራ ስድስት አመቷ ኤማ ብዙነ በፊልም ቀረጻ ወቅት ስለነበረው ሁኔታና በፓን አፍሪካ የፊልም ፌስቲቫል ፊልሙ መመረጡ ያሳደረባትን ደስታ እንዲት ትገልጻለች። ያው ፋን ፓርቱ እንዳለ ሆኖ ኤክስፔሪያንሱ በጣም አግኝቻለሁ። ቀረጻ ላይ እንዲት ነው የነበረው፣ ዳይሬክተሩ ክንፈባንቡ፣ እንዲሁም ክሩ በጣም ትልቅ አስተዋጽኦ ትልቅ ድጋፍ እያደረግልኝ ነበር የሰራ ነው ትልቅ አክቲንግ ችሎታ የሚጠይቁ ሲኖች ነበሩ። የመጀመሪያው ፊልሜ ነው እና ይሄን ፊልም ስሰራ ብዙ ፈተና ይገጥመኛል ብዬ ያው ጠብቅ ያለው፣ ግን ያው ዳይሬክተሩም በደንብ አድርጌ ያንን ይችን ካራክተር እንድረዳት አድርጎ በተቻለኝ አቅም ካራክተሯን በደንብ ተረድቼ የተለያዩ ሲኖችን ላልስች ያለው በጣም ነው ደስ ያለኝ። ይሄ ፊልም እንግዲህ የብዙ የኢትዮጵያውያን ችግር ነው። ብዙ ኢትዮጵያውያን ያላዩት ነገር በደንብ ትኩረት ሰጠው ያላዩት ነገር ነው። ያው ያለን በጣም የሚያሳዝን የሚያስከፋ ታሪክ እንደመሆኑ ደረጃ ይህን ካራክተር ተሰጥቶኝ ሰርቼ ለዚህ መብቃቴ በጣም ነው ደስ ያለኝ። የፍሬ ፊልም ደራሲና አዘጋጅ ክንፈ ባንቡ የፊልሙን ይዘት እንዲህ ይገልጻል። ፊልሙ በሴቶች ጥቃት ዙሪያ ላይ የተሰራ ነው ለአስራ አራት አመት እናቷን በወለጅ ምክንያት ሲያጣችን ሴት ልጅ ለብቻው ያሳደጋባት በአንድ ቀን ስህተት ምክንያት እሱ አንድ ቀን አውራት ባያመሽ የግሩፕ መደፈር የደርስባት እና ከዛ በኋላ ሰውየው ሰውየው ስሜት ላይ የሚሰራው ካራክተሩ ስሜት ላይ የሚሰራው እና የሰውየው ስሜት የሚያንጸባረቅ ነው። እና ሰውየው ስሜት ላይ ሆኖ የፍርዱን ሂደት ያለውን ነገር እነሱ ላይ የሚያደርሰውን በቀል የሚያሳይ በዚህ የአፍሪካ ፊልም ፌስቲቫል ላይ ሁለት ፊልሞችን ለውድድሩ አቅርቦ እንደነበር ና ፍሬ የተሰኘው ፊልሙ ግን እንደ ተመረጠ ክንፈ ይናገራል። በየሁለት ዓመቱ ነው የሚደረገው ይሄ ውድድር። እንደ ማንኛውም ፊልም ሰሪ ሬጅስተር አደረኩ። ሁለት ፊልም ነበረ የላኩት። አጋጣሚ ሁለት ፊልሞች ነበሩ። ወይም ብላቴ ነው የሚልም ፊልም ነበረ። በጣም ብዙ ፊልሞች ነው ከየተለያዩ ሀገራት የሚላኩት። እንዲሁም ካልተሳሳትኩም ከአንድ ሺ በላይ ፊልም ነው ስክሪን ያደረጉት። ሀያው ሀያ ሀያው ለማስገባል እንግዲህ ፍሬ የተሰኘ ነው ፊልም ወደው ከኮምፒቲሽን ውስጥ ገብተ ነው አቶ ዳዩ አንተ ደፋ ሰማላችሁ ፕሮግራም ስትሰሩ ለህሊናችሁ ሰ በቡርኪና ፋሶ በዋጋዱጉ የፊታችን ሳምንት በሚደረገው ፌስቲቫል ላይ በአጭር ፊልም መደብ ከመጨረሻዎቹ 26 እጩ ፊልሞች ውስጥ ግርታ የተሰኘው አጭር ፊልምም አንዱ ሆኖ ተመርጧል። የፊልሙ ደራሲና አዘጋጅ ማን ተጋፍዘውት ስለሺ ስለ ፊልሙ ይዘት እንዲህ ይገልጻል። የፊልሙ ይዘት ያው ርዕሱን ርዕሱ ሁለት ትርጉም ያለው ግርታ ነው ያልኩት ግርታ ግር ብሎ መምጣት ነው። እንደገና ደግሞ ግራ መጋባት የሚል ነገር ነው እና ፊልሙም ራሱ አጠቃላይ ፊልሙ ሲታይ ሁለት ትርጉም እንዲይዝ አድርጌ የሰራሁት የመጀመሪያው ግልብ የሆነው ትርጉም ፊልሙን ስንመለከት የሚታየ ምንድን ነው? አንድ ለልጁ ልጁ መመገብ የፈለገ አባት የተቸገረ አባት ለልጁ ዳቦ ሊገዛ ወጥቶ እንደ ሌባ ተቆጥሮ ግር ባሉ ሰዎች ሲሳደድ ነው የምናየው። ይሄ ግልጽ የሆነው ፊት ለፊት ለሚታየው እንትን ነው። ምናልባት ያንን ስትመለከችው ሊያሳዝን ይችል ይሆናል። ግን ከጀርባ ደግሞ ማስተላለፍ የተፈለገ ሌላ መልእክት አለው። እንደምንኖርበት ዓለም ላይ አሁን ባለው ሁኔታ ብዙ ነገሮች ሲከሰቱ፣ ያንን ነገር ከማጤናችን በፊት በአስተሳሰብም ይሁን በአመለካከት ግር እንላለን እና ያንን ግርታ በዚህ ታሪክ ለማሳየት ነው የሞከርኩት። ሁለት ነገሮች ማለት ነው። የስንት ደቂቃ ፊልም ነው? በአጭር ሲመደብ ማለት ነው። አጭር እንግዲህ ብዙ ጊዜ የሚባለው ከ ሶስት ደቂቃ እስከ ሀያ ምናምን እስከ ሰላሳም ድረስ ሊሄድ ይችላል። የኔ ፊልሙ ራሱ ብቻውን አምስት ደቂቃ ነው። ግን ፊልም ሰሪዎቹ ሌሎቹ ዝርዝር ነገሮች አጠቃላይ ተደምሮ ሰባት ደቂቃ የስ ነው ፊልሙ ማዕከል አድርጎ የተሰራ ራው ኢትዮጵያ ነው። አዲስ አበባ ውስጥ ነው። ብዙ ተዋናዮች ተሳትፎበታል፣ ልምድ ያላቸው ተዋናያንም እንደገና ደግሞ ሞቡን ወይንም ደግሞ ግር ብሎ የሚመጣውን ብዙ ሰው ለማሳተፍ ከመንገድ ላይ ነው ልጆችን ሰብስበን ያመጣ ነው። ብዙ ናቸው። ይህን ያህል ማለት ይከብዳል፣ ግን ፊልም ውስጥ የሚታወቁ ሰዎች አሉ። ለመጥቀስ ያህል ነፍሳቸውን ይማረውና ሁለት ተዋናያኖች አሉበት ሰብለ ከሰራ ወይም ማተርፌ ባለችበት ሳምሶን ወርቆ ነፍሱን ይማረው፣ እሱም ተሳፎበታል። መስታወት አራጋውን እናመሰግናለን ለዘገባዋ። ለእጩ ተመራጮቹ በሙሉ ደግሞ በአድማጮችና በአሜሪካ ድምፅ ራዲዮ ስም መልካም ዕድል እንመኛለን። ሳይንስና ሕይወት የምሽቱን ፕሮግራም ወይም ዝግጅት የምናጠቃልበት የመጨረሻው መሰናዶ ነው። አዘጋጅና አቅራቢ ሰሎሞን አባተ። ኦኬ። ባለፈው የአውሮፓ ዓመት ውስጥ ካየናቸው የሳይንስና ቴክኖሎጂ ምጥቀት ውጤቶች መካከል የተለያየ ቅርጽና ስራ ያላቸው ሮቦቶች ይገኙባቸዋል። ብዙዎቹ ግን ሳይንቲስቶች የጠነከሩ መሳሪያዎችና የጠጠሩ ስሌቶችን የሚፈቱባቸው፣ የሚሰብሩባቸውና የሚያቀሉባቸው የአካልና የአእምሮ አጋሮቻቸው ናቸው። በኢንዱስትሪዎች ውስጥ የሚተራመሱ ማርስ ላይ የስለላና የአሰሳ ተግባር የሚያከናውኑ ብዙ ሥራ ላይ የተሰማሩ ናቸው። በራሳቸው የሚበሩት ድሮኖች መጪ ትውልድ ደግሞ ሸቀቶችን ለሸማቾች ደጃቸው ላይ የሚያደርሱ ናቸው። የሳይንስ ጥበብ ብዙ ተአምራትን እያሳየ ካለባቸው መስኮች የሕክምናው ዘርፍ ብዙ ርቀት እየተጓዘ ይመስላል። በተፈጥሮ ብዙም የተወሳሰቡ አይደሉም ከሚባሉ የአካል ክፍሎች በአንጎል ቁጥጥር እስከሚንቀሳቀሱ የአጽሙ ውቅሮች መስራት ተችሏል። በዚህም ወትሮ በተለያዩ እክሎች ምክንያት መንቀሳቀስ ተስኗቸው የነበሩ የሰውነት ክፍሎችን ማንቀሳቀስ ተችሏል። ያለ ትዕዛዝ የሚንቀሳቀሱትንም መቆጣጠር። የጀርመኑ ቱቢንገን ዩኒቨርሲቲ ተመራማሪ ሱርጆ ሶይካዳር፣ ለምሳሌ እጅዎን ማንቀሳቀስ ሳይፈልጉ ራሱ የሚንቀሳቀስ ከሆነ በአይኖቹ ንቅናቄ ያንን ያልታዘዘ ወይም ያልታሰበ እንቅስቃሴ ማስቆም ይችላሉ። የአይቢኤም ግዙፉ ኮምፒውተር ዋትሰን በዓለም ዙሪያ ያሉ ሐኪሞችን በብዙ መንገዶች እያገዘ ነው። ለምሳሌ ብዙ ጊዜ በማይስተዋሉ በሽታዎች ላይ መረጃ ማሰባሰብና ማደራጀት፣ ምንነታቸውን ማጥናት። ጀርመን የሚገኘው ማርቡርግ ዩኒቨርሲቲ ሆስፒታል የዚህ አገልግሎት ተጠቃሚና አስተናጋጅም ነው። ዶክተር ዩርገን ሻፈር በሕክምና ላይ ያለው እውቀት በእጥፍ እያደገ ነው። በመሆኑም በዚህ የሕክምና እውቀት ላይ የተከማቸውን ግዙፍ መሻሻል መጠቀም ከፈለግን አጋዥ ስርዓቶች የሶፍትዌር ግብአት ያስፈልጉናል። የሳይንስ ምጥቀት ቀልባችንን እንድናሳርፍባቸው ከሚጣሩ ክንዋኔዎች መካከል በተለያዩ የፍጥረት ዝርያዎች መካከል የሚደረጉ የቤተ ሙከራ የድቀላ ሥራዎች ወትሮ ለማግኘት አዳጋች የሆኑ የአካል ክፍሎችን ወይም ለስላሳ የሚባሉ ብልቶችን ለማምረት ተስፋ እየፈነጠቁ ነው ይባላል። ሎስ አንጀለስ ካሊፎርኒያ የሚገኘው ሳልክ ኢንስቲትዩት ጠቢባን ሰሞኑን የሰሩት ሙከራ ለሰው ልጅ ለመቀየር የሚፈለጉ ልብ፣ ጉበት፣ ጣፊያ ወዘተረፈ የመሳሰሉ አካላትን በእንስሳት ውስጥ ማሳደግ እንደሚቻል አሳይተዋል። የሰውን የዘር ግንድ የያዙ ሴሎችን በአሳማ ጽንስ ውስጥ ወግተው አስገቡና፣ ያ የሰው ህብለ በራዬ በአሳማው ውስጥ እየተከፋፈለ ያድግ እንደሆነ ተመለከቱ። አኒማል እነዚህን የሰው የዘር ሴሎችን በሕይወት ባለ እንስሳ ውስጥ ተፈጥሯዊ ምህዳሩን በጠበቀ ሁኔታ አኖረን። በዚህ የተፈጥሮ ሁኔታ እያደጉ ራሳቸውንም እየለዩ ይሄዳሉ። በቀላል አባባል እነዚህ አካላት ልብ መሆንን፣ ጣፊያ መሆንን፣ ጉበት መሆንን እየተማሩ እየተለማመዱ ይሄዳሉ። በዚህ ምርምር ውስጥ ያገኘነው አንድ የሚያስፈነድቅ ውጤት ለሰው ሊሆኑ የሚችሉ አካላትን በእንስሳት ውስጥ ማብቀልና ማሳደግ የመቻላችን ስኬት ነው። ሁዋን ካርሎስ ኦስፒዞዋ ቤልሞንቴ የሳልክ ኢንስቲትዩት ተመራማሪ ናቸው። ለዚህ አገልግሎት አሳሞች የተመረጡት በግዙፍነታቸው ምክንያት የሰውን አካላት በውስጣቸው ለመያዝ የሚያስችል አቅምና ስፋት ስላላቸው ነው። ሌላው በጎ ዜና በእነዚያ እንስሳት ውስጥ እንዲቀመጥና እንዲያድግ የሚደረገው የዘር ሴል የሚወጣውም የአካሉ ለውጥ ከሚያስፈልገው ታካሚ ከራሱ በመሆኑ ምክንያት አዲሱ አካል ሲገባለት ሰውነቱ ሊቃወመው ወይም ሊቆጣ ያለመቻሉ ነገር ነው። ዘ ፖሲቢሊቲ ኦፍ ግሮዊንግ ሂውማን ሴልስ ኤንድ ቲሹስ ኢንሳይድ አኒማል በእንስሳት ውስጥ የሰው ሴሎችና አካላትን ማሳደግ መቻሉ ለሰው ልጅ መተኪያ አካላትን ከእንስሳት ለማግኘት የሚደረገው ጥረት አንድ አበረታች እርምጃ ቢሆንም ገና ብዙ እንደሚቀረን ግን እንገነዘባለን። በለጋሽና በአስተናጋጅ ሴሎች መካከል የሚኖረውን መስተጋብርና የመረዳዳት ሁኔታም ቤተ ሙከራ ውስጥ ማጥናት ይጠብቀናል። በነገራችን ላይ እንዲህ አይነቱን የሰውን አካል በቤተ ሙከራ የመፍጠር ሥራ የሥነ ምግባር ጥያቄና ውዝግብም እያስነሳ ሰውን እያጨቃጨቀ ነው። ለእንዲህ አይነቱ የዘረመል ድቀላ ምርመራና ሥራ የመንግሥት ገንዘብ እንዳይወጣ የዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት የዛሬ ሁለት ዓመት አካባቢ ጠይቋል። ይህ በእንዲህ እንዳለ ታዲያ ተለዋጭ ሰውነት አካላትን በማጣት ዩናይትድ ስቴትስ ውስጥ በየቀኑ ሃያ ሁለት ሰው ይሞታል። ይህ የሥነ ምግባር ጉዳይ ከተፈታና ሳይንቲስቶቹ መላዎቻቸውን ካሻሻሉ የስንት ሰው ሕይወት በአሜሪካ፣ በአውሮፓ፣ በአፍሪካ፣ በእስያ፣ በአውስትራሊያ ማትረፍ እንደሚቻል ምናልባት ዛሬ ከግምት ውጭ ነው። ሰሎሞንን ለዝግጅቱ እናመሰግናለን። የማጠቃለያ ዜና ላሰማ። የፌዴራል ጠቅላይ አቃቤ ሕግ ዶክተር መረራ ጉዲናን ሕገ መንግሥትና ሕገ መንግሥታዊ ሥርዓቱን በኃይል ለማስወገድ ሙከራ አድርገዋል በሚልና በአስቸኳይ ጊዜ አዋጅ እርምጃዎች ጋር የተያዙ ግዴታዎችን በመተላለፍ ወንጀል ከሷቸዋል ዶክተር ብርሃኑ ነጋና ጀዋር መሐመድ የተባሉትም ተመሳሳይ ክስ ተመስርቶባቸዋል። ኢሳትና ኦሮሞ ሚዲያ ኔትወርክ ደግሞ በሽብር ወንጀል በኢትዮጵያ ሶማሊያ ክልል ኦሮሚያ አዋሳኝ ወረዳዎች እየገቡ ጥቃት የሚፈጽሙ ታጣቂዎች ጉዳይ እልባት እንዲሰጠው በክልሉ የሚንቀሳቀሱ ፓርቲዎች ጥሪ አቅርበዋል። የዘንድሮው ድርቅ አህጉሪቱን በሙሉና በተለይም ምስራቅ አፍሪካን ያጠቃ መሆኑን የጠቆሙት በኢትዮጵያ ዩኤስኤ አይዲ ዲሬክተር፣ ዓለም አቀፉ ማህበረሰብ ይህን ከግምት ያስገባ ምላሽ ሊሰጥ ይገባዋል ሲሉ ተናግረዋል። ቀደም ሲል ያነበብናቸው ዜና አሉን። በዩናይትድ ስቴትስ የሚደገፉት የኢራቅ ጸጥታ ኃይሎች የእስላማዊ አማጺ ቡድን ዋና ምሽግ ወደሚገኝበት ሞሱል አውሮፕላን ጣቢያ ገብተዋል። ፈጥኖ ደራሽ ኃይል የተባለውን ቡድን ጨምሮ የተሰማራው ይኸው ኃይል ከጸጥታው ከፌዴራል ፖሊስና ከጸረ ሽብር ክፍሉ ጋር በመሆን ነው። ዛሬ ሐሙስ ዋናውን ምሽግ ደርምሶ የገባው ከ300 በላይ የሆንኮንግ የአሁንና የቀድሞ የፖሊስ መኮንኖች ትናንት ረቡዕ ማታ ሰልፍ አካሂደዋል። ዜናው አበቃ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሟን እናዘጋጅ እንዲሁም በሌሎች ባልደረቦቻችን ስም የምንሰናበተው አዲሱ አበበና ሰለሞን ክፍለንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ